በኦሮሚያ እና በቤንሻንጉል ክልሎች ከተፈጠረው ግጭት ጀርባ በጣም የተደራጀ ኃይልና ጉልበት አለ ሲል የፌዴራል ጠቅላይ አቃቢ ሕግ አስታውቋል። የተፈጠረውን የጸጥታ ችግር መንስኤም እየተጠና መሆኑንም አመልክቷል። የፌዴራል ጠቅላይ አቃቢ ሕግ ያወጣውን መግለጫ መነሻ በማድረግ የህዝብ ግንኙነትና ኮሚኒኬሽን ዲሬክተሩ ከዘጋቢያችን እስክንድር ፍሬው ጋር ተወያይተዋል። የፌዴራል ጠቅላይ አቃቤ ህግ ዛሬ ያወጣው መግለጫ በአገሪቱ የተለያዩ አካባቢዎች የተከሰቱ ግጭቶች ድንገተኛ ለመሆናቸውን የሚጠቁም ነው። ግጭቶቹ ታስቦባቸው የተቀሰቀሱ ታቅደው የተመሩ መሆናቸውን ነው መግለጫው ያመለከተው። ይህንን ይበልጥ ለማረጋገጥና ከግጭቶቹ ጀርባ ያሉ አካላትን ተጠያቂ ለማድረግ እንቅስቃሴ መጀመሩንም አስታውቋል። ግጭት ወዳለባቸው አካባቢዎች ግብረ ኃይል በመላክ ምርመራ እየተካሄደ መሆኑን ያስረዳው ከግጭቶቹ ጀርባ የተደራጀ ኃይል መኖሩን የገለጹት የፌዴራል ጠቅላይ አቃቢ ሕግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኑ ይህንኑ የሚያብራሩት በሸንጉል አካባቢና በኦሮሚያ ድንበር አካባቢ ያለውን ችግር ለመቅረፍ እንደዛው ይሄኛው ኃይል እንቅስቃሴ ውስጥ የገባበት ሁኔታ ነው ያለው። ና መቼ ነው የተላከው? ይሄኛው ኃይል ችግሩ ከተፈጠረበት ጊዜ ጀምሮ ነው ነው እየሰራ ነው ያለው ሁን ሲያጠናቅቅ ለግ ተጠያቂ የሆኑ አካላትን ባለፈው ከዚህ በፊት በሌሎች ክልሎችም እንዳደረግ ነው ሁሉ ለግ ተጠያቂ የሆኑ አካላትን እየለየን ለህዝብም ለማንኛውም ሰው ግልጽ የምናደርግበት ሁኔታ ነው ምኖረው። አቶ ዝናቡ ምንጩን ማድረቅ የሚል አገላለጽ ተጠቅመዋል። በዛ ላይ ደግሞ ተረድቸውት ከሆነ ከዚህ ግጭት ጀርባ እነማን ናቸው ያሉት የሚለውንም ጭምር እናጠናለን ብለዋል። ግጭቱ ላይ ሲታኮስ ከነበረው ሰው በስተጀርባ ያሉ ሰዎች ፊት ለፊት ከሚታየው የወንጀሉ ፈጻሚ በስተጀርባ ያሉትን ማለትዎት ይመስለኛል። ከዚህ አንጻር የደረሳችሁበት ድምዳሜ ያለ እስካሁን የሚታወቅ ነገር አለ? አሁን ምስተር ኤክስ ዋይ እዚኛው ጀርባ አለ ብለን የምንገልጸው ነገር የለም። የወንጀል ድርጊቶች ውስጥ መሆናቸው ሲረጋገጥ እንደዚህ ይፋ የምናደርገው ነገር እንደተጠበቀው ነው። ነገር ግን እነዚህ ችግሮች ሲፈጠሩ እዚ አካባቢ ለዘመናት አብረው የኖሩ የተለያየ ባህል እሴት ያላቸው ማህበረሰብ እነሱ የፈጠሩት ጉዳይ ብቻ መነሻ አይሆንም። ፍላጎት ያላቸው በተለይም በተለያዩ ጉዳዮች ውስጥ ራሳቸውን ለመደበቅ የሚፈልጉ በሙስናም፣ በሌብነትም በተለያዩ ጉዳዮች ውስጥ የሚጨማለቅ ኃይል ይኖራል ተብሎ ታሰብ። ይሄ ኃይል ደግሞ በርካታዎችን በዙሪያው አሳልፎ ባለው አቅም በሙሉ ሀገሪቷ ሰላም እንዳትሆን አሁን የተጀመረው ለውጥ ደግሞ እንዲደናቀፍ የሚፈልግ እንቅስቃሴ የሚያደርግበት እውነታ ነው ያለው። እነዚህ እነማን ናቸው የምለውን ደግሞ ወደፊት የምናየው ነገር ሆኖ ግን ከነዚህ ግጭቶች ጀርባ ግን በጣም የተደራጀ ኃይል እና ጉልበት እንዳለ ማረጋገጥ ይቻላል። ሰሞኑን የጸጥታ ምክር ቤት ያወጣው የኢትዮጵያ ብሔራዊ ጸጥታ ምክር ቤት ያወጣው መግለጫ ነበር እና እሱን ነው የደገሙልኝ ዶት ይመስለኛል በለውጡ ወይ ደግሞ ለውጡን ለማደናቀፍ የሚሰሩ በለውጡ ምክንያት ጥቅማቸው የተነካ ኃይሎች ናቸው ከዚህ ጀርባ ያሉት የሚል እንድምታ ያለው መግለጫ ነበር ያወጣው። ያ ነው የእናንተም የመጀመሪያ ግምገማ? የእኛ መግለጫም በነገራችን ላይ ብሔራዊ ምክር ቤቱ ያወጣውን መግለጫ ብቻ ምሳና አቋሚም ጭምር የሚያረጋግጥ ነው የሚያረጋግጡ ነው እኛ መግለጫ እንደሆነ እሱን ለግብ እናደርሳለን ነው ምክንያቱም ይሄኛው ምክር ቤት የሚሰራቸው ስራዎች በርካታ ነገሮች አሉ። ከሱ ጎን ለጎን ደግሞ ተጠያቂ ሊሆኑ የሚችሉትን አካላቶችን ደግሞ እየለዩ ለህግ ማቅረብ ጉዳይ የእኛ ተቋም ኃላፊነትም ዋነኛ ተሊኮም ስለሆነ እሱኑ የሚያረጋግጥ የሚያጠናቅር መግለጫ ነው ያጠናው ነው። ስለዚህ የመጨረሻ ጥያቄ ላድርገው። አቶ ዝናቡ ፊት ለፊት ከሚታዩት የግጭቱ ተሳታፊ አካላት በተጨማሪ ከጀርባ እነማን ናቸው የሚለውን ጭምር የያዘ የምርመራ ውጤት በቅርቡ ለህዝብ ይፋ ታደርጋላችሁ? በመግለጫችንም እንደገለጽ ነው በቅርቡ ማን ነው ተሳታፊ የሚለውን በዝርዝር የምንገልጸው ነው የሚሆነው። ጊዜው ሲደርስ የምናሳውቅ ይሆናል። የፌዴራል ጠቅላይ አቃቤ ህግ ዛሬ ባወጣው መግለጫ በሌሎች የተለያዩ ወንጀሎች የተጠረጠሩ አካላትን ተጠያቂ የማድረጉ ስራ እስካሁን በተሰራው እንደማያበቃም አስታውቋል። በተደራጀ የኢኮኖሚ አሻጥር፣ በሙስናና በሌብነት፣ በሰብአዊ መብት ጥሰትና በመሳሰሉት የተሳተፉ ህገወጦችን ተጠያቂ የማድረጉ ስራ ተጠናክሮ ይቀጥላል ነው ያለው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።